ያሁና ይታየናል የሀሁ ፊደል ስናግዝ ስንቆጥር ከዛብት ላስር ስናግ ስንቆጥር ከዛብትላስር ተማሩ፣ ተማሩ ልጆች ሀግ ትምህርትን ውደዱ። ተማሩ፣ ተማሩ ልጆች ፊ ትምህርትን ውደዱ። ትምህርትን የጠሉ ሄ ሃምስ በጣም ተጎዱ። ሆሳብ ትምህርትን የጠሉ ሁሳብ በጣም ተጎዱ። ሃግ ሁካ ሂሳልስ ሃራብ ሄ ሃምስ በኔታ ግሮሮ ጠጅ ይንቆርቆር በኔታ Beñagro rum kalanin korkor.